መቀመጫውን በዋሽንግተን ዲሲ ያደረገው ሲምሰን የተባለ የአመላካች ፖሊሲዎች የጥናት ማዕከል ባልደረባ የሆኑት ሪቸል ስቶል እንደሚሉት የኦባማ አስተዳደር የሰው አልባ አውሮፕላኖችን ጥቃት እንደ ዋነኛው የጸረ ሽብር ዘመቻ መረብ ቢከተልም ለዘመቻው ህጋዊና ምክንያታዊ የሆነ ትንተና መስጠት ባለመቻሉ አሜሪካውያን ስለ ሀገራቸው የሰው አልባ አውሮፕላኖች ፕሮግራም መረጃ እንዳይኖራቸው አድርጓል። ድርጅቱ ከሁለት ዓመታት በፊት ባጠናው የግልጽነት የውጤት መመዘኛ መስፈርት መሰረትም አሜሪካ የምትፈጽማቸው የሰው አልባ አውሮፕላኖች የቦምብ ጥቃት ኢላማ ማንነት፣ ኢላማው በትክክል ስለመምታት አለመምታቱና በጎንዮሽ ሰላማዊ ዜጎች ላይ ስለሚደርሰው ጉዳት ግልጽ መረጃ በማቅረብ ረገድ የአሜሪካ መንግስት የመጨረሻ ውጤት ማስመዝገቡን ገልጾ ነበር። ባለፉት 18 ወራት ውስጥስ ምን መሻሻል ተመዘገበም? ምን ያህል ጥቃቶች እንደተፈጸሙ መረጃዎችን በመግለጽ ረገድ ጥቃቱ በወታደሮች ነው ስ በማዕከላዊ የስለላ ድርጅት ሲይኤ ነው የተካሄደው። ጥቃቶቹ የተፈጸሙባቸው አካባቢዎችስ የትኞቹ ናቸው? የተገደሉ ሰዎች ቁጥር የተገደሉት ለየትኛው ወገን የወገኑ ናቸው? እንዲሁም ደግሞ በሰላማዊ ዜጎች ላይ ስለደረሰው ጉዳት በተመለከተ ነበር። ባለፈው የመረጃ ግልጽነት ጥናታችን ለአሜሪካ መንግስት ዝቅተኛውን ውጤት የሰጠ ነው። ባለፉት 18 ወራት ውስጥም ቢሆን እነዚህን ጉዳዮች በተመለከተ የአሜሪካ መንግስት ያሻሻለው የግልጽነት ውጤት የለም። from the U.S. government in the past 18 months. በሶማሊያ ከአፍሪካ ሕብረት ወታደሮች ጎን ለጎን የዩናይትድ ስቴትስ የሰው አልባ አውሮፕላኖች የተመረጡ የአልሸባብ ይዞታዎችን ሲደበድቡ መሰንበታቸው ይታወሳል። ለአብነት እንደ ኤሮፓውያን አቆጣጠር በወርሃ መስከረም 2013 በናይሮቢ ከተማ ዌስትጌት የገበያ ማዕከል የደረሰውን ጥቃት ሳያቀነባበር አልቀረም የተባለው የአልሸባብ መሪ ኤደን ገረር በዩናይትድ ስቴትስ ሰው አልባ የጦር አውሮፕላኖች ጥቃት መገደሉ ይታወቃል። ታዲያ የአሜሪካ የሰው አልባ አውሮፕላኖች ጥቃት ሶማሊያ ላይ ውጤታማ ነው ብሎ መደምደም ይቻል ይሆን? ሪቸል ስቶል ይመልሳሉ። የአሜሪካ የድሮን ጥቃቶች በሶማሊያ ውጤታማ ይሆኑ አይሆኑ በትክክል መግለጽ አይቻልም። መንግስታዊ ካልሆኑ ድርጅቶች የምናገኛቸው ጥቂት መረጃዎች አሉን። እኒያ መረጃዎች የሚያሳዩትም ባለፉት ጥቂት ዓመታት ውስጥ በአፍሪካ ቀንድ አካባቢ የአሜሪካ የሰው አልባ አውሮፕላኖች ጥቃት ቁጥር መጨመሩን ነው። ነገር ግን ጥቃቶቹ ማን ላይ እንዳተኮሩና ምን ያህል ኢላማዎችን እንዳጠቁ ይፋዊ መግለጫዎች ባልተሰጡበት ሁኔታ ውጤታማ ነበሩ ወይም አልነበሩም ብሎ መገምገም አይቻልም። የድርጅቱ ባልደረባና የጥናት ቡድኑ መሪ ሪችል ስቶል እንደሚሉት አሜሪካ በአርባ ምንጭ ከተማ ከፍታው የነበረው የሰው አልባ አውሮፕላኖች ካምፕ የዘጋችበትን ትክክለኛውን ምክንያት ልክ እንደሌሎቹ የሀገሪቱ የድሮን ፕሮግራሞች ሁሉ ይህንንም ማወቅ አይቻልም። ሆኖም የአርባ ምንጭ ማዕከል መዘጋቱ አሜሪካ በአፍሪካ ቀንድ አካባቢ ላላት የድሮን ጥቃት ዘመቻ የሚፈጥረው ችግር አይኖርም ይላሉ። ዘ ዩኤስ ደዝ ሜይንቴይን አዘር ቤዝስ ኢን ዘ ሪጅን። ጅቡቲና ኒጀርን ጨምሮ አሁንም ቢሆን የዩኤስ አሜሪካ የድሮን ካምፖች በአፍሪካ ቀንድ አካባቢ ላይ አሉ። አሜሪካ በካሜሮን አዲስ የድሮን ካምፕ መክፈቷንም አስታውቃለች። ስለዚህ የአርባ ምንጩ ማዕከል መዘጋቱ በአፍሪካ ቀንድ ዙሪያ ላይ ለምታደርገው ጥቃት የሚኖረው ጉዳት ያለ አይመስለኝም። ለዶችቨለ ለተጠናቀረው ዘገባ ናትናኤል ወልዴ ነኝ ከዋሽንግተን ዲሲ